በምስራቅ ጎጃም ዞን ስናን ወረዳ ሮብ ገበያ ከተማ ትላንት መስከረም 8 2017 ዓ ም ምሽት አራት ሰዓት ላይ ሁለት መምህራን በፋኖ ታጣቂዎች ተገድለዋል ሲሉ የወረዳው አስተዳዳሪ አቶ አየነው ደለለ ዛሬ ለአሜሪካ ድምፅ ተናግረዋል መምህራኑ ተገድለዋል ያሉበትንም ምክንያት ሲናገሩ መስከረም 8 2017 ዓ ም ከምሽቱ አራት ሰዓት አካባቢ ነው ድርጊቱ የተፈጸመው በተለይ ትውልድን የሚቀርጹ መምህራን ላይ በጥይት ተደብድበው ሕይወታቸው አልፏል። አንደኛ አቶ ጌታ እንዳለ ይባላል። ሁለተኛ አቶ አትንኩት ሁነኛው ይባላሉ። ሁለቱም የረው ገበያ አጠቃላይ ሁለተኛ ደረጃ ትምህርት ቤት መምህራን ናቸው። በቅርቡ ነው ሁለቱ ማስተርሳቸውን ወይም ሁለተኛ ዲግሪያቸውን ሰርተው ትውልድ እየቀረጹ የነበረው ሲገደሉ የተገደሉበት ዋነኛ መነሻ ምክንያት ስራን ወረዳ በሁለት ሺ አስራ ስድስት አመት የትምህርት ስርዓት ያልተካሄድበትና እንዲቀጥል ያላስቻልንበት አመት ስለነበረ ሁሉም የትምህርት ቤት ማህበረሰብ መምህራን፣ እሷ መምህራን፣ ሱፐርቫይዘርና ህዝቡን በጋራ በመሆን ትምህርትን ማስቀጠል አስፈላጊ ነው በሚል በርካታ የንቅናቄ መድረኮችን ካካሄድን በኋላ ጽንፈኛው የትምህርት ጠል ከመሆኑም ጋር በተያያዘ ትምህርት ስርዓት ለምን አስጀመራችሁ እና ትምህርቱን ለማስቀጠል በዚህ ደረጃ እንቅስቃሴ ማድረጉ ተገቢነት የለውም፣ በሚል በተለያዩ መምህራን እሰ መምህራን ማስጠንቀቅ ያሰጥ ቆይተው እንግዲህ ከምሽቱ አራት ሰዓት አካባቢ ከሚኖሩበት ቤት ጋር ገብተው በማውጣት በግፍ ገለዋቸዋል ማለት ነው። ለዛሬ አጥቢያ ትምህርት በሁሉም ትምህርት ቤቶች ልናስጀምር ነበር ፕሮግራም የያዝነው ለአማራ ትግል ወይም ለአማራ ወጦች ያለው ብሎ ያወጀው ራሱን ያልተገባ ስም የሰጠው ፋኖ ነኝ ብሎ የተደራጀው አካል ትምህርት ጠል በመሆኑ ምክንያት በስናን ወረዳ ትምህርት አላስቀጠልም ማለት ነው። አቶ አየነው አክለውም መምህራኑ ትምህርት እንዳያስጀምሩ ድብደባና እገታና ሌሎችም ወከባዎች እንደተደረገባቸው ተናግረዋል። ስድስት አካባቢ በሳይ መምህራን ሶስት ሱፐርቫይዘር በመምህር ደረጃ አስራ አራት አካባቢ የሚደርሱ መምህራን ትምህርት እንዲቀጥል ፍላጎት አላችሁ በሚል ሀሳብ ተደብድበዋል። ቦታው ድረስ ታፍኖ ተወስዶ ተደብድበው ገንዘብም ተቀብለው የተለቀቁበት ሁኔታ አለ። ጉዳት የደረሰባቸው አሁንም ሕክምና ላይ የሚያደርጉ አካሎችም ጭምር አሉ። ይሄ ቡድን መንገድ ላይም ጭምር ከደብረ ማርቆ ረቡዕ ገበያ ወይም እነሱ የሚሰሩበት አካባቢ ላይ ጉዞ የሚያደርግ ማንኛውም መምህር እንዳይንቀሳቀስም ጭምር በመካከል ሲገኝ በከፍተኛ ሁኔታ የመግረፍ የመደብደብ እና ወደ አካባቢው ወደ ትምህርት ወደሚሰጥበት ቦታ ላይ እንዳሄድ የመከልከል ሁኔታዎች ተፈጽመዋል። በዋሽንግተን ለአሜሪካ ድምጽ ባልደረቦች በዚህ ጉዳይ ላይ ምላሽ የሰጡን የአማራ ፋኖ በጎጃም የውጭ ጉዳይና የዳያስፖራ ጉዳዮች መምሪያ ኃላፊ እንደሆነ የገለጡልን አቶ ስሜነ ሙላቱ በስናን ወረዳ ሙያቸው መምህራን በመሆናቸው የተገደሉ የሉም ብለዋል። በሙያቸው የተነሳ መምህራን ስለሆኑ በስናን ወረዳ የተገደለ ምንም አይነት የአማራ ለተወላጅ እንደሌለ እንያዝልኝ። በአጠቃላይ ሙያውን በተመለከተ መምህር ስለሆነ የተገደለ ወይም ደግሞ የተረሸነ የማህበረሰብ ክፍል የለንም። ነጻ የምናወጣው የአማራን ሕዝብ ነው። ሌላ ምን ነጻ የምናወጣው የአማራ ሕዝብ የለንም። ሙያውን ግን በመጠቀም የባንዳነት ስራ ላይ የሚሳተፉ፣ የመረጃነት ስራ ላይ የሚሳተፉ ለጠላት መረጃ የሚሰጡ ሆነው ከተገ እኛ እርምጃ ይወሰዳል። መምህርም ሆነ ዶክተርም ሆነ የትኛውም አካል ሆነ እርምጃው በዚህ ልክ ይቀጥላል በጠላት አሰላለፍ ውስጥ እስከተገኙ ድረስ። ይህ በእንዲህ እንዳለ ባለፈው ዓመት በመንግስት ኃይሎችና በፋኖ ቡድን ታጣቂዎች መካከል የቀጠለው ግጭት ዘንድሮም በመቶ ሺዎች ተማሪዎች በትምህርት ገበታቸው እንዳይገኙ እያደረገ መሆኑ ተገልጿል። የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ አቶ ጌታሁን ፈንቴ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው ዓመት በዞኑ ሙሉ ለሙሉ ተቋርጦ የነበረውን የመማር ማስተማር ሂደት ዘንድሮ ዓመት ለማስጀመር አስቸጋሪ ሁኔታ እንዳጋጠማቸው ተናግረዋል። እንግዲህ በዚህ አመት በሁሉም የክፍል ደረጃዎች ከሰባት መቶ አስር ሺህ በላይ ተማሪዎችን ነው ለማስተማር አቅደን እየተንቀሳቀስ ያለ ነው። በአሁኑ ሰዓት በአንደኛ ደረጃ ከሰላሳ ሁለት ሺህ በላይ ተማሪዎች ተመዝግበዋል። በሁለተኛ ደረጃ አስራ አንድ ሺህ በላይ ተማሪዎች ተመዝግበው የመማር ማስተማር ስራቸውን እያከናወኑ ነው ያሉ ማለት ነው። ስለዚህ ባለፈው አመት ወቅት በዚህ በተመሳሳይ ወቅት ጋር ስናነጻጽረው ባለፈው አመት ምንም አይነት የትምህርት እንቅስቃሴ ያልነበረበት ነው። በዚህ አመት ደግሞ የተገኘውን አንጻራዊ ሰላም ተጠቅመን የመማር ማስተማር ስራ ለማስጀመር ሰፊ ርብርብ እየተደረገ ነው ማለት ነው። ስለሆነ በዞናችን ያሉ አስራ አንድ ወረዳዎች ላይ የመማር ማስተማር ስራ ተጀምረዋል ማለት አጠቃላይ ከአንደኛ እስከ አስራ ሁለተኛ ሁለተኛ ክፍል ከአርባ ሁለት ሺ በላይ ተማሪዎች የመማር ማስተማር ስራ ጀምረዋል ማለት። አቶ ጌታውን በእቅዳቸው መሰረት መሄድ ያልቻሉበትን ምክንያት ሲያብራሩ ከታጠቁ ኃይሎች የመማር ማስተማር ስራ እንዳይጀምር የሚያደርጉት እንቅስቃሴ ነው። ምህራንን ያስራሉ። መምህራንን ደሞዝ ይቀጣሉ፣ ገንዘብ ይቀጣሉ። ወደ ትምህርት ገበታቸው ወደ ትምህርት ቤት ሄደው ስራቸውን እንዳይሰሩ ነጻ እንቅስቃሴ እንዳያደርጉ የተለያየ ዛቻ እና ግርግር ያለ። ሁለተኛ በእነዚህ ሀይሎችን ጭምር ከሁለት መቶ ስልሳ አራት በላይ ትምህርት ቤቶች ካምፕ አድርገው በመያዛቸው ምክንያት ትምህርት ቤቶቹ እስካሁን ያልተለቀቁ ናቸው ማለት ነው። ስለሆነም የታጠቁ ኃይሎች በመማር ማስተማሩ ስራ ላይ እያሳደረ ያለው ተጽዕኖ በችግር ደረጃ ነው እየገመገምነው ያለ። በምስራቅ ጎጃም ዞን ጎቻ ሲሶ እነሴ ወረዳ አውራጃ አንደኛ ደረጃ ትምህርት ቤት መምህር መሆናቸውንና ስማቸው በይፋ እንዳይጠቀስ የጠየቁን ግለሰብ በአካባቢው ትምህርት ዘንድሮ አለመጀመሩ ለተማሪዎችም ሆነ ለመምህራን ትልቅ ኪሳራ ነው ብለዋል። ለትምህርት አለመጀመር ምክንያቱ ኃላፊነቱን የሚወስድ አካል አለመኖሩ ነው ብለዋል። ከተማው አካባቢ ላይ ምዝገባ ተጀምሮ ነበረ። ነገር ግን ባኑ ሀይሎችም ገብተው ምዝገባ እንደተጀመረ ተኩሳቸው ስለነበረ ያም ያለውን እና በተማሪ ምዝገባ አስተጓጉለዋል። ከዚህ በተጨማሪ በገጠሩ አካባቢ ያለው እውነት ለመናገር ምንም አይነት ትምህርት እንቅስቃሴ እንደደነ በማህበረሰቡም ትምህርት እንደማይጀመር ተስፋ የተቆረጠበት እርግጥ፣ አንድ ሁለት ጊዜ ስብሰባም ለማካሄድ ተሞክረዋል ከአመራሩ ጋራ። ስለዚህ ባለው የጸጥታ ሁኔታ ኃላፊነቱን የሚወስድ የመንግስት አካልም የለም ኃላፊነቱን የሚወስድ የፋኗ አባልም ስለሌለ ወይም ደግሞ አመራር ስለሌለ ማህበረሰቡም አሁን ተማሪዎችን ማንን አምኖ ወደ ትምህርት ቤት እንደሚልክ እውቅናም ስለሌለው፣ በነገራችን ላይ በሁለቱም የታጠቀ አካል ችግር የሚደርስበት ኃላፊነቱን የሚወስድ አካል ባለመኖሩ ምክንያት ራሱን አግሎ ዝም ብሎ የተቀመጠበት ሁኔታ ነው ያለው። ሌላው በዞኑ ከሞጣ ቀራኒዮ በምትገኝ ሸጌ ቀበሌ በሚገኘው ሸጌ አንደኛ ደረጃ ትምህርት ቤት መምህር መሆናቸውን የነገሩን ለደህንነታቸው ስለሚሰጉ ስማቸውን በይፋ አየር ላይ እንዳናውል የጠየቁን ግለሰብ በሁለቱ ታጣቂ ኃይሎች አለመግባባት ዘንድሮ ትምህርት አለመጀመሩ እንዳሳዘናቸው ገልጸዋል። በሁለቱ ኃይሎች አለመግባባት ትምህርት አልተጀመረም። እዚያ እንቅስቃሴም አልተደረገም። የመንግስት አካል እንዲጀምር ስብሰባ አካሄደ ነበር ልሳነ መምህራን። እስካሁን ግን ትምህርት አልተጀመረም። አሁን በባለፉት በሰባት ተብሎ ነበር፣ ደግሞ አሁን በአስራ ሰባት ይባል መረጃ አለ። እነዚህኞች ትምህርት እንዲጀምር አልፈለጉም እና በሁለቱ አለመግባባት ትምህርት ቤቶች አልተጀመሩም። መምህራን ላይ ብዙ ተጽዕኖ አሳድሯል። አንደኛ ቦዘኔነቱ በቃ ያለምንም ነገር ውሎ መግባት ያችን ወራዊ ክፍያ ጠብቆ ነው የሚኖር። በዚያ ላይ ደግሞ ዛሬ ይታገዳል፣ ለጌ ይታገዳል፣ ስጋት ላይ ነው አሁን። ሰሞኑን እኔ እራሴ ደግሞ ፋረምራን ምክትል ፋረምራ ታግዶ ከሁለት ቀን በፊት ነው የተለቀቀ እና መምህራንም ደሞዝ ይቆማል፣ ነገ ተነገ ወዲያ ልጆቻችን በምን እናስተዳድራለን የሚል ሳቢያን ልጆች ራሱ ወላጁንም፣ መምህራንም ጤና አነስቷል። እንዴት ነው አንድ አመት ቦዝነን ከምን፣ ሁለተኛ አመት እንዴት ነው ቤት ተቀምጠን የምንውለው? ሌላ መተዳደሪያ የለን። ለምንድን ነው እንደ ሌሎችም አንማር የአማራ ፋኖ በጎጃም የውጭ ጉዳይና የዳያስፖራ ጉዳዮች መምሪያ ኃላፊ እንደሆነ የገለጡልን አቶ ስሜነ ሙላቱ በበኩላቸው፣ ከማህበረሰቡ ጋር ውይይት አድርገን በጦርነቱ ምክንያት ልጆቻችን እንዳይጎዱ በሚል ትምህርት መጀመር የለበትም ብሎ የወሰነውን ነው እያስፈጸምን ያለ ነው ሲሉ ተናግረዋል። በጦርነት ውስጥ ነው ያለ ነው። ውጊያዎች ውስጥ ነው ያለ ነው ማህበረሰባችን። እያስተዳደርን ነው ማህበረሰባችን። በዚህ ሰዓት ደግሞ ትምህርት እንዲኖሩ አይፈልግም፣ የራሱን ውሳኔ ስለሆነ ምክንያቱም በየቀኑ ጦርነቶች ስላሉ በከባድ መሳሪያዎች ተቋማትንና ጤና ጣቢያን ሳይቀር ትምህርት ቤቶችን ሳይቀር እየመታ ስለሆነ በዚህ መሀል ለእነዚህ ሕጻናት ዋስትና ስለሌለና ካምፖችን ስለሚደበድም ልጆቻቸው አደጋ ላይ እንዲያወድቁ ትምህርት መጀመር የለበትም የሚል የህዝብ ውሳኔ አለ። ያን የህዝብ ውሳኔ ደግሞ እንግዲህ የአማራ ፋኖ ያስተገብራል። የሰብአዊ ሁኔታ ላይ ዩኒሴፍ በኢትዮጵያ በተለይ በአማራ ክልል ከአራት ነጥብ አንድ ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውን ገልጿል። ይህም በክልሉ ካለፈው አመት የትምህርት ዘመን አጠቃላይ 35 በመቶውን ያሳያል። በምስራቅ ምዕራብ ጎጃምና ደቡብ ጎንደር ዞኖች 89 በሚሆኑ ትምህርት ቤቶችም በተመሳሳይ ጊዜ መዘጋታቸውን በዘገባው ተመልክተዋል። በምስራቅ ጎጃም ዞን ጎቻ ሲሶ ነፍሴ ወረዳ ሸጌ ቀበሌ ነዋሪ የስምንት ልጆች አባት መሆናቸውን የገለጹልንና የአምስተኛ የስድስተኛና የዘጠነኛ ክፍል ሴት ልጆቻቸው ከባለፈው ዓመት ጀምሮ ያለ ትምህርት መቀመጣቸው እንዳሳዘናቸው ገልጸው በከተማው ትምህርት ባቋረጡ ተማሪዎች ላይ ከባድ ማህበራዊ ቀውስ መከሰቱን ገልጸዋል። ሲታዩ ነው መማር ይፈልጋሉ። ግን ሰላም ሰላም ሳይኖር ትምህርት እንዴት ይጀመር? እንዴት በጣም መማር አልቻሉ ፋ እየቆረጠ ነው አሁን ለአካለ መጠን የደረሱት እነዚህ ለጋብቻ የደረሱ ልጆች አሁን ከዘጠኝም ከአስርም ከሰባትም ያሉት ሴቱም ወንድም እያገባ ነው ያለው፣ እየተጋባ ነው ቀርቷል። ክንግት የሚባል ነገር ተስፋ ቆረጡ ነው የሁለተኛ አመታቸው ነው በቃ ወላጅም መምህርም ነኝ ያሉኝ የጎቻ ሲሶ ወረዳ አውራጃ አንደኛ ደረጃ መምህር መሆናቸውን ቀደም ሲል የገለጹልን መምህር እርሳቸው የሚያውቋቸው ተማሪዎች ሳይቀሩ ወደ ሴተኛ አዳሪነት እየተለወጡ እንደሆነ ነግረውናል። ያው ቅድም እንደተናገርኩት መምህር ነ አለው ወላጅም ማስተምራቸው ሁለት ልጆች አሉ ቤት ውስጥ አሁን ላይ ያለውን አባቢ ትምህርት የሚጀምረው መቼ ነው ዘንድሮም ሳይጀምር ሊቀጥል ነ የሚል በጣም አሰቃቂ የሆነ ጥያቄ ጠይቁኛል። እንደ ወላጅም ሳስ ነው አንዳንዶቹ በዚህ ትምህርት ባለመጀመሩ ምክንያት ኢኮኖሚያዊ ቀውስ ውስጥ እየገቡ አንዳንዶቹ ደግሞ እውነት ለመናገር ተስፋ በመቁረጥም አንድ ኪሎ ስኳርና አንድ ኪሎ ቡና ይዘው ከዚያም በተጨማሪ አንድ ጠርሙስ አረቂ ይዘው ሴተኛ ዳሪ ሁነው እየተቀመጡበት እና በጣም እንደወላጅ ሁነን ስንየው ትልቅ ውድቀት ያጋጠመን ትልቅ የሥነ ልቦና ውድቀት ያጋጠመበት ወቅት እንደሆነ ትልቅ የሆነ በቃ የማህበራዊ ቀውስ ውስጥ እንዳለ የሚያሳይ ነገሮችን እንደ ወላጅ እያየሁ እየታዘብኩ ነው ያለው የምስራቅ ጎጃም ዞን ትምህርት መምሪያ ኃላፊ፣ አቶ ጌታሁን ፈንቴ ትምህርት ከሁሉም ነገር ነጻ ሆኖ መፈጸም ያለበት ትውልድን በማስቀጠል ደረጃ ሀገርን በመገንባት ደረጃ ትልቅ ፋይዳ ያለው ከየትኛውም የፖለቲካ ልዩነት ነፃ የሆነ ተቋም ነው ብለን የምንወስደው ስለዚህ የቅብብሎች የትውልድ ቅብብሎች ጉዳይ ነው የትምህርት ጉዳይ ዜጎችን በመልካም ስነምግባር የማነጽ የሀገር ባለቤት እንዲሆኑ የመስራት ለዚህ ደግሞ ትምህርት ቤቶች ነፃ ሆነው ሰላማዊ የሆነው የመማር ማስተማር ስራው ፍጹም ኮሽታ የሌለበት መንገድ መከናወን አለበት ተብሎ ተጨማሪ መረጃ ከክልሉ ትምህርት ቢሮ ለማካተት ለቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። ባለፈው ዓመት የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሎነሽ ደሴ ከአሜሪካ ድምፅ ጋር ባደረጉት ቆይታ ባለፈው የትምህርት ዘመን በክልሉ ከ3700 በላይ ትምህርት ቤቶች ዝግ መሆናቸውን መናገራቸው ይታወሳል።